Voice of America። አህዱ ሳቡሬ አጠገበኝ ወሬ በሚል ልዩ መጠሪያ የሚታወቁት አንጋፋው ጋዜጠኛ እና ዲፕሎማት አዛውንት አህዱ ሳቡሬ ባደረባቸው ህመም በሕክምና ሲረዱ ቆይተው በዘጠና አራት ዓመት እድሜያቸው ከዚህ ዓለም በሞት ተለይተዋል። ባፄ ኃይለ ሥላሴ ዘመነ መንግስት በተለያዩ የመንግስት ኃላፊነት እርከኖች ያገለገሉት ጋዜጠኛና አምባሳደር አህዱ ሳቡሬ ያረፉት ሎስ አንጀለስ ከተማ ውስጥ ሲሆን ስርዓተ ቀብራቸውም እዚያው ሎስ አንጀለስ እንደሚከናወን ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። ሎስ አንጀለስ የሚገኘው ዘጋቢያችን ዳንኤል አርጋው በእኚሁ አንጋፋ ጋዜጠ ከፍተኛ የህይወት ታሪክ ዙሪያ ተከታዩን ዘገባ አድርሶናል። ዳንኤል አርጋው ከሎስ አንጀለስ ካሊፎርኒያ። አንጋፋው ጋዜጠኛና ዲፕሎማት እንዲሁም በቀዳማዊ ኃይለሥላሴ ዘመነ መንግስት ከፍተኛ ባለስልጣን የነበሩት አህዱ ሳቡሬ በተወለዱ በዘጠና አራት ዓመት ዕድሜያቸው ከዚህ ዓለም በሞት ተለይቷል። አንጋፋው ጋዜጠኛና አምባሳደር አህዱ ሳቡሬ ከእናታቸው ከወይዘሮ ደስታ ሌሌና ከአባታቸው ከአቶ ሳቡሬ ሳህለ ማርያም በሀረርጌ ጠቅላይ ግዛት አዲጋላ በተባለው ልዩ ስፍራ እንደ ኤሮፓን ዘመን አቆጣጠር መስከረም 25 ቀን 925 ዓ ም ተወለዱ። እድሜያቸው ለትምህርት እንደደረሰም በድሬዳዋ ከተማ ቄስ ትምህርት ቤት በመግባት ትምህርታቸውን ቀጠሉ። ከዚያም በአሊያንስ ፍራንሴ የፈረንሳይ ትምህርት ቤት በመግባት ትምህርታቸውን በመከታተል ላይ እንዳሉ ጣሊያን ኢትዮጵያን ሲወር ትምህርታቸውን ለማቋረጥ ተገደዱ። ለትምህርት ባላቸው ጽኑ ፍላጎት ጣሊያን ትምህርት ቤት በመግባት የትምህርት ገበታቸውን መከታተላቸውን ያዙ። የጣሊያን ወረራ እንዳበቃም በድሬዳዋ ማዘጋጃ ቤት በግብር ሰብሳቢነት ተቀጥረው የመጀመሪያ የመንግስት መስሪያ ቤት ገና በአፍላነት ዕድሜያቸው አህዶ ብሎ ጀመሩ። በጅቡቲ የኢትዮጵያ ቆንስላ ጽህፈት ቤት ተዛወሩ። ጅቡቲ በነበሩበትም ወቅት ለስነ ጽሁፍ ባላቸው ከፍተኛ ፍላጎት ከጅቡቲ ወደ አዲስ አበባ ለአዲስ ዘመን ጋዜጣ ጽሁፎች በመላክ በጋዜጣው ላይ የሚያወጡት ጽሁፎች በአጭር ጊዜ ውስጥ ክህሎታቸውን በይፋ አስመሰከሩ። ከዚያም ጅቡቲን ለቀው በማስታወቂያ ሚኒስቴር መስሪያ ቤት ውስጥ በጋዜጠኝነት ተቀጥረው በዜና አንባቢነትና በሬዲዮ ዜና ሀተታ አዘጋጅነት በሚያቀርቧቸው በሳል ስራዎች በወቅቱ ከፍተኛ ተቀባይነት እንዳስገኘላቸው ይነገራል። በዘመኑ ሬዲዮ ብዙ ሰው ጋር የማይገኝ የቅንጦት ዕቃ ስለነበረ በዋና ዋና አደባባዮች ስፒከሮችን በመስቀል አህዱ ሳቡሬና ጋዜጠኛ ሰፋ ይርጉ በጋራ ያስተላልፏቸው የነበሩት የሬዲዮ ዘገባዎች በህዝቡ ዘንድ ከፍተኛ ተወዳጅነትን አተረፈላቸው። በህትመት ጋዜጣም ባሳዩት የነቃ ተሳትፎ የዛሬቱ ኢትዮጵያ ጋዜጣ ዋና አዘጋጅ በመሆን ሰርቷል። ጋዜጠኛና አምባሳደር አህዱ ሳቡሬ በወቅቱ ያቀረቧቸው በነበሩት በሳል ስራዎች የተነሳ እውቁ ገጣሚ ነጋድራስ ተሰማ እሸቴ አህዱ ሳቡሬ አጠገበኝ ወሬ በማለት ተቀኝተውላቸዋል። አንጋፋው ጋዜጠኛና አምባሳደር አህዱ ሳቡሬ በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር ለስድስት ዓመታት ያህል ያገለገሉ ሲሆን እንዲሁም በሶማሊያ የኢትዮጵያ አምባሳደር በመሆን ለአምስት ዓመታት ያህል አገልግሏል። የአውሮፓውያን ዘመን አቆጣጠር በ1974 ዓ ምት በልጅ እንዳልካቸው መኮንን ካቢኔ የማስታወቂያ ሚኒስቴር ሚኒስትር በመሆን ማገልገላቸውንና በወቅቱም በሚኒስቴር መስሪያ ቤቱ ውስጥ የነበረውን የስራ መዋቅር በከፍተኛ ደረጃ ማሻሻላቸውንም ያገኘ ነው መረጃ ያመለክታል። ጋዜጠኛና አምባሳደር አህዱ ሳቡሬ ልጆቻቸውን ለመጠየቅ እንደ ኤሮፓያን ዘመን አቆጣጠር በ1988 ዓ ም አሜሪካን ሎስ አንጀለስ ከተማ መጡ። ከሚወዷት ውድ አገራቸው በስደት ቢርቁም ሙያቸው ግና ከእርሳቸው አራቀችም። ለአሜሪካ ከመጡ በኋላም በተለያዩ ጋዜጦች ላይ የነቃ ተሳትፎ አድርጓል። በሎስ አንጀለስ ከተማ የኢትዮጵያውያን ማህበረሰብ ማዕከል በቦርድ ሊቀመንበርነት በመሆን አገልግሏል። በሰባ አምስት ዓመት ዕድሜያቸውም ከኤልሲቲ ኮሌጅ አሶሽየትድ ድግሪያቸውን አግኝቷል። አምባሳደርና ጋዜጠኛ ህዱ ሳቡሬ ከአማርኛ ቋንቋ ውጪ አምስት ቋንቋዎችን አቀላጥፎ ይናገሩ ነበረ። የቀዳማዊ ኃይለሥላሴ ፍጻሜና የደርግ አነሳስ የሚል ስያሜ የሰጡት ዳጎስ ያለ መጽሐፍም ለህትመት ብርሃን አብቅቷል። የኖሩባት ከነበረው ምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ባደረባቸው ህመም በህክምና ሲረዱ ቆይተው የአውሮፓውያን ዘመን አቆጣጠር ህዳር 14 ቀን 2019 ዓ.ም አንጋፋው ጋዜጠኛና አምባሳደር አህዱ ሳቡሬ ከዚህ ዓለም በሞት ተለይቷል። ስርዓተ ቀብራቸውን በሎስ አንጀለስ ከተማ ሆሊ ክሮስ መካነ መቃብር የፊታችን አርብ እንደሚካሄድ ከቤተሰቦቻቸው ያገኘ ነው። Marrejay Takumal, la America Adams radio Daniel Alcañiz, Los Angeles, California.